Radio Radio, Washington We used to be number one in the world in infrastructure. በመሠረተ ልማት በኩል ከዓለም አንደኛ ነበር። አሁን ከዓለም ዐሥራ ሦስተኛ ሆንናል። ዩናይትድ ስቴትስ ኦፍ አሜሪካ የተሰኘችው ሀገር በዘመናዊ መሠረተ ልማት ዐሥራ ሦስተኛ ደረጃ ላይ ትገኛለች። ነገር ግን አሁን እየተመለስን ነው። የዚህ ምክንያቱ ደግሞ አብረን በመተባበር በጥምረት የመሠረተ ልማት ሕግ ማጽደቃችን ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ናቸው።

አሁን ጨርቁ ምፈፋር እዙ ላይ ጥቁሳ ጠጉራ ሆና ወይ ናቸው። እነዛንም እዛው መኝታቸው ላይ ሄዱ። በኦሮሚያ ክልል አኖ በተባለችው ከተማ ልጆቻቸው በታጣቂዎች እንደተገደሉባቸው የተናገሩ አንዲት እናትን ነው የሰማችሁት። የዚህም ዝርዝር ደርሶናል። ዝርዝሩ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ የካቲት 1 2015 ዓ ም ጤና ስጥልን፣ እንደምናመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ባባስ ደግሞ ለቴክኒክ ምህንድስናው ተሰይመዋል። ደረጀ ደስታ ነው የሰዓቱን የዓለም ዜና የሚያሰማን ከተቀሩት ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ የሚታዩትን የሰላም ጥረቶች ተከትሎ ለስደተኞችና የአገር ውስጥ ተፈናቃዮች ሰብአዊ ምላሽ እንዲሰጥ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዴ ዛሬ አሳሰቡ። ኮሚሽነሩ በዛሬው መግለጫቸው ለስደተኞችና የአገር ውስጥ ተፈናቃዮች የሚሰጠው ሰብአዊ ምላሽ እንዲሁም በድርቅና በአየር ንብረት ለውጥ የተፈናቀሉትን ጨምሮ በኢትዮጵያ ዘላቂ ለውጥ ለማምጣት ያላቸውን ቁርጠኝነት እንደሚቀጥል አስታውቀዋል። ግራንዲ ይህን ያስታወቁት ከፍተኛ የኢትዮጵያ መንግስት ባለሥልጣናትና ኤርትራውያን ፍልሰተኞችን ጨምሮ ተፈናቃይ የማህበረሰብ አባላት ያነጋገሩበትን የሶስት ቀናት የኢትዮጵያ ጉብኝታቸውን ባጠናቀቁበት ወቅት ነው። ኮሚሽነሩ በሰጡት መግለጫ ባለፉት ጥቂት ዓመታት በግጭቱ ለተጎዱ በርካታ ሰዎች እጅግ አስቸጋሪ ጊዜ ቢሆኑም በሰሜን ኢትዮጵያ ሰላም ለማምጣት እየተደረገ ያለውን መሻሻል እንዲሁም ሁሉንም ነገር ላጡ ሰዎች ተጨማሪ እርዳታዎችን ለማድረስ የሚደረገውን ጥረት ማየት በጣም እንድበረታታ አድርጎኛል ብለዋል። የሰላም ስምምነቱ ከተደረሰበት ካለፈው ኅዳር ጀምሮ የተባበሩት መንግስታት የፍልሰተኞች ድርጅት እና ሌሎች አጋር ድርጅቶች አስቸኳይ እርዳታ ለሚያስፈልጋቸው ሰዎች የሚሰጡትን እንደ መድኃኒት፣ የመጠለያ ቁሳቁስ፣ አልባሳት፣ የቤት ውስጥ መገልገያዎችና ብርድ ልብሶች መጨመራቸው ተነግረዋል። ኮሚሽነሩ በቆይታቸው ከፕሬዝደንት ሳህለወርቅ ዘውዴ፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን ጨምሮ ከሌሎች ባለስልጣናት ጋር የተገናኙ ሲሆን ኢትዮጵያ ፍልሰተኞችን በማስተናገድ ላሳየችው ድጋፍ አመስግነዋል። ኡጋንዳ የተባበሩት መንግስታት ድርጅትን የሰብአዊ መብቶች ቢሮ በአገሯ የሚያደርገውን ስራ እንዲያቋርጥ የእድሳት ፍቃድ በመከልከል ያገደች መሆኑ ተነገረ። የዩጋንዳ የውጭ ጉዳይ ሚኒስትር ጥር 26 2015 ካምፓላ ውስጥ ለሚገኘው በኡጋንዳ የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር በጻፈው ደብዳቤ በመላ አገሪቱ የሰብአዊ መብቶችን ለማስተዋወቅና ለመቆጣጠር የሚያስችል በቂ አቅም የተገነባ በመሆኑ የቢሮው ስራ ፍቃድ የማይታደስ መሆኑን አስታውቀዋል። በካምፓላ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ከቅርብ ዓመታት ወዲህ ኡጋንዳ ውስጥ በአንዳንድ የአገር ውስጥ መብት ተሟጋቾችና ሌሎች ተቋማት በመንግስት የሚፈጸሙ የመብት ጥሰቶችን አስመልክቶ የሚያቀርቧቸውን ተቃውሞችን ሲያጎላ እንደነበር የአሶሴትድ ፕሬስ ዘገባ አመልክተዋል። የተቃዋሚ ድርጅት መሪ ቦቢ ዋይን ብዙዎቹ ደጋፊዎቻቸው በህገወጥ መንገድ ታስረው የሚገኙ መሆናቸውን በመግለጽ ዓለም አቀፉ ማህበረሰብ የሰብዓዊ መብቶችን አስመልክቶ በኡጋንዳ መንግስት ላይ ተጽዕኖውን እንዲያሳርፍ ጠይቀዋል። እንደ አውሮፓ አቆጣጠር ከ2006 ጀምሮ ኡጋንዳ ውስጥ ሲንቀሳቀስ የቆየው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የታገደው በኡጋንዳ ውስጥ የሰብአዊ መብት ጥሰቶች እየተባባሰ በመጣበት ጊዜ መሆኑም በዘገባው ተጠቅሰዋል። እንደ አውሮፓ አቆጣጠር በ2021 በተካሄደው ፕሬዝደንታዊ ምርጫ ወከባ ይደርስብናል ያሉትን የተቃዋሚ ፓርቲዎች ለመዘገብ ወደ ተቃዋሚ ጽህፈት ቤቶች የሄዱ ጋዜጠኞችን ፖሊስ ሲያዋክብ እንደነበረም ተዘግበዋል። በምስራቅ አፍሪካ የዩናይትድ ስቴትስ የደህንነት አጋር የሆኑት የኡጋንዳው ፕሬዚደንት ዩሪ ሙሴቪኒ እንደ አውሮፓ አቆጣጠር ከ1986 ጀምሮ ላለፉት 37 ዓመታት ስልጣን መቆጣጠራቸውን ሮይተርስ አመልክተዋል። በሴኔጋል የሚገኙ ስደተኛ ሰራተኞች ግዙፉን የፕሬዝደንት ማኪሳልን የወደፊቷ ከተማ የዲያማይንዶ ፕሮጀክት አስቸጋሪና አደገኛ በሆነ ሁኔታ ውስጥ እንዲሰሩ እየተገደዱ ሲሆን ጥቃትም እየደረሰባቸው መሆኑ ተነገረ። በሐይቅ ዳርቻ የሚገነባውን ግዙፉን የከተማ ፕሮጀክት ስራ የሚመሩት ኃላፊዎች ግን ስራው ሕግና ደረጃውን በጠበቀ መንገድ እየተሰራ መሆኑን ገልጸው፣ ምንም አይነት ቅሬታ ወይም መረጃ ያልደረሳቸው መሆኑን አጃንስ ፍራንስ ፕሬስ ዘግበዋል። የስፔን የባህር ወሰን ጠባቂዎች ከሰሃራ በታች ከሚገኙ የአፍሪካ አገሮች የመጡ በሁለት ጀልባዎች የነበሩ አንድ መቶ ፍልሰተኞችን ዛሬ ረቡዕ ጠዋት ማዳናቸውን አስታወቁ። በካናሪ ደሴቶች አቅራቢያ ከሚገኘው ባህር በህይወት ከተገኙት ሌላ አንድ ሰው ሲሞት፣ ሌላ አንድ ፍልሰተኛ ደግሞ በደረሰበት ጉዳት በጽኑ ሁኔታ ላይ እንደሚገኝ ሮይተርስ ዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በናይጄሪያ የተቋቋመው ልዩ የሰብአዊ መብቶች መርማሪ አካል ሰራዊቱ እስላማዊ አማጽያንን ለመከላከል በሚደረገው ዘመቻ ህጻናትን ገድሏል፣ በድብቅ አስገዳጅ የጽንስ ማቋረጥ መርሃ ግብሮችንም ያካሂዳል ሲል ትናንት ማክሰኞ የወጣውን የሮይተርስ ዘገባ እያጣራ መሆኑ ተዘገበ። ሮይተርስ ዛሬ ባወጣው ዘገባ እንዳመለከተው መርማሪው አካል የመብት ጥሰቶችን በመፈጸም ጥፋተኛ ሆኖ ያገኛቸውን ለፍርድ እንዲቀርቡ የሚመራቸው መሆኑን አስታውቋል። የናይጄሪያ ጦር ሁልጊዜም የሚወጡ ዘገባዎችን የሚያስተባብል መሆኑን ሮይተርስ የዘገበ ሲሆን ባለፈው ታህሳስም ለመጀመሪያ ጊዜ የወጣውን ዘገባ እውነት አይደለም በሚል የራሱን የማጣራት ሂደት እንደማያደርግ ማስታወቁን ገልጸዋል። በመንግስት የተመደበው የናይጄሪያ ብሔራዊ የሰብአዊ መብቶች ኮሚሽን አንቶኒ ኦጆኩ በጡረታ ላይ በሚገኙት የቀድሞ ጠቅላይ ፍርድ ቤት ዳኛ የሚመራ ሰባት አባላት ያሉት የመርማሪዎች ቡድን መቋቋሙን ትናንት ማክሰኞ በሰጡት መግለጫ አስታውቀዋል። ሮይተርስ ባለፈው ታህሳስ በርካታ የአይን ማኞችንና ሰነዶችን መሰረት አድርጎ ባወጣው ሪፖርት የናይጄሪያ ጦር ብዙ በእስላማዊ ሚሊሻዎች ታግተው የተወሰዱና የተደፈሩ አስር ሺህ ነፍሰ ጡር ሴቶችና ሕፃናትን በማስገደድ ጽንስ እንዲያቋርጡ የሚያደርግ መርሃ ግብር ተግባራዊ ማድረጉን ዘግበዋል። አሁንም አንድ ወር ቆይቶ የወጣው ሁለተኛው የሮይተርስ ዘገባ በርካታ የአይን ምስክሮችን ዋቢ በማድረግ ሰራዊቱ አሸባሪዎች ናቸው ወይም ወደፊት ሊሆኑ ይችላሉ በሚል ግምት በጦርነቱ መካከል ያገኛቸውን ሕፃናት መግደሉን ዘግበዋል። የናይጄሪያ ጦር መሪዎች ጽንስ ማቋረጥ የሚባል መርሃ ግብር የሌለ ሲሆን የሚሞቱ ሕፃናትም የግድያ ኢላማ ሆነው አያውቁም ብለዋል። አጣሪው ቡድን በጥቃቱ ወይም በሰብአዊ መብት ጥሰቱ ለደረሰው ጉዳት ካሳ መከፈል አለመከፈሉን የሚወስን መሆኑም ተነግረዋል። በቱርክና ሶሪያ ከትናንት በስቲ ያሰኘው በደረሰው የርዕደ መሬት አደጋ የሞቱት ሰዎች ከሺህ መብለጡ ተነገረ። ከህንፃዎች ፍርስራሽ ውስጥ የተቀበሩት ሰዎችን በቶሎ የማፈላለጉ ሥራ ዛሬ ረቡ ባጋጠመው ቀዝቃዛ አየር አስቸጋሪ የሆነ መምጣቱ ተመልክተዋል። በቱርክ በሚደረገው የነፍስ አድን ጥረት 96 ሺህ ሰራተኞች መሰማራታቸውን የአደጋ ጊዜዎች አስተዳደር ተቋም ዛሬ ረቡዕ ባወጣው መግለጫ አስታውቋል። ከፍርስራሾች ውስጥ በሕይወት የሚገኙ አንዳንድ ሰዎች በመኖራቸው አስደሳች ቢሆንም እነሱን ለማዳን ሲባል የወዳደቁ ህንፃዎችና ግዑዝ ነገሮችን ማነሳሳት ብዙ ጊዜ አደጋዎችን የሚያስከትል መሆኑ ተገልጸዋል። የቱርክ ባለሥልጣናት በርዕደ መሬቱ ቢያንስ 8574 ሰዎች ሲሞቱ ከ38 ሺህ በላይ የሚሆኑት መቁሰላቸውን አስታውቀዋል። ሶሪያ ውስጥ ቢያንስ 2530 ሰዎች መሞታቸውን ከደማስቆ መንግሥትና የነፍስ አድን ሠራተኞች የተገኘው መረጃ ያመለክታል። ይሄኛው ርዕደ መሬት እንደ አውሮፓ አቆጣጠር በ2011 በጃፓን 20 ሺህ ሰዎችን ከገደለው የመሬት ነውጥ ወዲህ በዓለም ትልቁ መሆኑ ተነግረዋል። በቱርክ ብቻ ከ8000 በላይ የሚሆኑ ሰዎችን ከፍርስራሾች ውስጥ በሕይወት ማውጣት የተቻለ መሆኑን ተገልጸዋል። ከቤት ንብረታቸው የተፈናቀሉ 380 ሺህ ሰዎችን መንግሥት ወዳዘጋጀላቸው መጠለያ ስፍራዎችና ሆቴሎች መወሰዳቸው ሲገለጽ በስቴዲየም፣ መስጌዶችና የሕብረተሰብ ማዕከላት የተጠለሉም በርካቶች መሆናቸው ተዘግበዋል። ቱርክና ሶሪያን በሚያዋስኑ አካባቢዎች ላይ በደረሰው የመሬት ነውጥ በተለይም ተቃዋሚዎች በሚቆጣጠሯቸው የሶሪያ ግዛት አካባቢዎች ቀደም ሲል በጦርነቱ የተፈናቀሉ አራት ሚሊዮን ፍልሰተኞች መኖራቸው ተገልጿል። ብዙዎቹ ፍልሰተኞች ይኖሩባቸው የነበሩ ሕንፃዎች፣ በጦርነቱ የቦምብ ድብደባ የተጎዱና በቋፍ የነበሩ ሲሆን የመሬት ነውጡ ውድመት የተጨመረው በዚያ ሁኔታ ላይ መሆኑም ተጠቅሷል። በመጨረሻም የዓለም አቀፍ መርማሪዎች የካቲት 10 2006 ዓ ም ምስራቅ ዩክሬን ውስጥ በሩሲያ ሚሳኤል ተመቶ የወደቀው የማሌዥያ መንገደኞች አውሮፕላን ጉዳይ ላይ የሩሲያው ፕሬዚደንት ቭላዲሚር ፑቲን እጅ ያለበት ስለመሆኑ ጠንካራ ፍንጮች ቢኖሩም እሳቸውና ሌሎች ባለሥልጣናት ላይ የወንጀል ክስ ለመመስረት የሚያበቃ የተጨበጠ መረጃ አለመኖሩን በመግለጽ ምርመራውን ያበቃ መሆኑን አስታውቀዋል። 298 የሚደርሱ መንገደኞችና የበረራ ሰራተኞች ከሞቱበት የሲቪል አውሮፕላን ጋር ሩሲያ ምንም አይነት ግንኙነት የሌላት መሆኑን አስተባብላለች። ባለፈው ህዳር የሆላንድ ፍርድ ቤት በሁለት የቀድሞ የሩሲያ መረጃ ሰራተኞችና የዩክሬን ተገንጣይ አባላት መሪ ሰዎችን በመግደልና አውሮፕላኖችን መጥተው የሚጥሉ የሩሲያ ሚሳኤሎችን በማቀናጀት ረድተዋል በሚል ጥፋተኛ አድርጓቸዋል። ሦስቱም ግለሰቦች ጥፋተኞች የተባሉት በሌሉበት ሲሆን አሁንም ያልተያዙ መሆኑ ተዘግበዋል። አውሮፕላኑ ተመትቶ የወደቀው በሩሲያ የሚደገፉ የዩክሬን ተገንጣይ ኃይሎች ከዩክሬን ጦር ጋር በምስራቅ ዩክሬን ዶኔትስክ ግዛት ይዋጉ እንደነበር ተነግረዋል። ሩሲያ መጋቢት 206 ዓ.ም ምት ክሬሚያን ከዩክሬን በመገንጠል ከራሷ ግዛት ጋር የቀላቀለችበት ጊዜ ቢሆንም በወቅቱ በዶኔትስክ ግዛት በነበረው ውጊያ ተካፋይ አለመሆኗን ገልጻለች። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ1922 ና 25 ሜትር ባንዶች የሚተላለፈው ስርጭታችን ነው። የካቲት ሃንድ ረቡዕ 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አቪረስ ነው የምወስዳችሁ ፕሬዚዳንት ጆ ባይደን ስልጣን ከያዙ ሁለተኛቸው በሁለቱ ፓርቲዎች መቀመጫ ብዛት ከተከፋፈለ ወዲህ ደግሞ ለመጀመሪያ ጊዜ ሆነውን ከሁለቱ ምክር ቤቶች አባላት ፊት ሆነው ባሰሙት ዓመታዊ ንግግራቸው እየቀነሰ ስለመጣው የስራ አጥ ቁጥርና በወረርሽኙ ወይ ይልቁንም ደግሞ በኮቪድ-19 የድንገተኛ ጊዜ መከላከል ስራዎች ማብቃት ላይ ያተኮረ የአብረን እንስራ ተማጽኖ ያለበት ንግግር ነው ያሰሙት። አብላጫ ቁጥር ባለው የተወካዮች ምክር ቤት ይበልጥ የዋይት ሀውስ አዋ ዘጋቢያችን ፓትሲ ዊዳኩስዋራ እንደ ጠቀመችው ተከታዩን ዘገባ የደንገረመናት የምታቀርብልን ፕሬዚዳንት ጆ ባይደን ትላንት ማክሰኞ ስልጣን ከያዙ በኋላ ለሁለተኛ ጊዜ ለምክር ቤቱ ባደረጉት ንግግር ስለ አንድነት አጽንኦት ሰጥተው ተናግረዋል። የተከበሩ አፈ ጉባኤ የዩናይትድ ስቴትስ ፕሬዚደንት ባይደን በንግግራቸው በተለይም የአሜሪካ ምርት መጨመር፣ በታዳሽ ኃይል ምርት ዙሪያ መዋለነዋይ ማፍሰስን የሚያበረታታውን ህግ በከፊል ኤሌክትሪክ አስተላላፊ የሀገር ውስጥ ምርቶችንና ከቻይና ጋር መወዳደር የሚያስችሉ መሰረተ ልማቶች ዙሪያ እየተሰሩ ያሉ ስራዎችን አጉልተው ለማሳየት ሞክረዋል። የተከበሩ አፈ ጉባኤ የእርስዎን ዝና ማበላሸት አልፈልግም። ነገር ግን ከእርስዎ ጋር አብረን እንደምንሰራ ጠብቃለሁ። በመሠረተ ልማት በኩል ከዓለም አንደኛ ነበር። አሁን ከዓለም አስራ ሦስተኛ ሆንናል። ዩናይትድ ስቴትስ ኦፍ አሜሪካ የተሰኘችው ሀገር በዘመናዊ መሠረተ ልማት አስራ ሦስተኛ ደረጃ ላይ ትገኛለች። ነገር ግን አሁን እየተመለስን ነው። የዚህ ምክንያቱ ደግሞ አብረን በመተባበር በጥምረት የመሰረተ ልማት ህግ ማጽደቃችን ነው። ከፍተኛ የሆነውን የዋጋ ግሽበትን በተመለከተም ባይደን ችግሩ በወረርሽኙና በዩክሬን ላይ እየተካሄደ ባለው ጦርነት ምክንያት የተከሰተ ዓለም አቀፋዊ ችግር ነው ሲሉ የተከራከሩ ሲሆን በምትኩ በስራ አጥነት መቀነስ ላይም አተኩረዋል። አስራ ሁለት ሚሊዮን የሚደርሱ አዳዲስ የሥራ ዕድሎችን ፈጥረናል። ባለፉት ሁለት ዓመታት ማንኛውም ፕሬዚደንት በአራት ዓመት ቆይታው ከፈጠራቸው በላይ ሰፊ የሥራ ዕድሎችን ፈጥረናል። አስተዳደራቸው የተማሪዎችን የብድር ዕዳ ለማጥፋት፣ የመድህን ዋስትና ያላቸውን አሜሪካውያንን ቁጥር ለመጨመር፣ በኮቪድ-19 ወረርሽኝ ወቅት የተሰጡ እርዳታዎችና የመድኃኒት ዋጋ ለመቀነስ የወሰዳቸውን እርምጃዎችንም አጉልተው አሳይተዋል። ያም ሆኖ ግን ባይደን አሜሪካኖችን ሁኔታዎች የተሻሉ ናቸው ብለው ማሳመን ይቻላቸዋልን? ሪፐብሊካኖች ሊያስቆሟቸው ቁርጦ ተነስተዋል። በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር የዋይት ሀውስ ጸሐፊ የነበሩትና አሁን ሪፐብሊካንን ወክለው የአርካንሳ አስተዳደር ሆነው የተመረጡት ሳራ ሀካቢ ሳንደርስ የፓርቲያቸውን ምላሽ ባቀረቡበት ወቅት ይህንኑ አንጸባርቀዋል። ዋሽንግተን ታክስ ዩ ላይት በአክራሪ የግራ ዘመን ፖለቲከኞች የተነሳ ዋሽንግተን በከፍተኛ የጋዝ ዋጋ፣ በባዶ የምግብ ሸቀጦች መሸጫ መደርደሪያዎች፣ በልፋት ያገኘውን ገንዘብ ታስገብረሃለች፣ በእሳት ታጋየዋለች። እናም ልጆቻችንም እርስ በርስ እንዲዋደዱም ሆነ ሀገራቸውን እንዲወዱ ሳይሆን በዘራቸው የተነሳ እንዲጠላሉ ነው የሚማሩት። የህዳሩን ምርጫ ተከትሎ ሪፐብሊካኖች የህዝብ ተወካዮች ምክር ቤትን ሲቆጣጠሩ አዲሱ የምክር ቤት አፈ ጉባኤ ኬቨን ማካርቲ አስተዳደራቸው በባይደን መኖሪያ ቤት ውስጥ የተገኙትን ሚስጢራዊ ሰነዶችን ጨምሮ ለዩክሬን የሚለገሰውን ቢሊዮን ዶላሮች እና በቅርቡ አሜሪካ መታየት አለችውን የቻይናው የቅኝት በራሪ ፊኛ ላይ የተሰጠውን ቸልተኛ ምላሽ እንደሚከታተል አስታውቀዋል። እንደ ኤሮፓያን አቆጣጠር በ2022 አጋማሽ ላይ ጨምሮ ከነበረውና ሪከርድን ከሰበረው የዋጋ ተመን የቀነሰው የጋዝ ዋጋና እንዲሁም ደግሞ እጅግ ዝቅተኛ የሆነ የስራ አጥነት ቁጥር በተለየ ባይደን ቅቡልነታቸው 40 ከመቶ ብቻ ነው። ኢፕሶፕ በተሰኘው የማህበረሰብ አስተያየት መሰብሰቢያ መሰረት 80 ከመቶ የሚሆኑ ዴሞክራቶች፣ 37 ከመቶ የሚሆኑ ገለልተኞች እና 3 ከመቶ የሚሆኑ ሪፐብሊካኖች ብቻ ናቸው ባይደንን የሚደግፉት። ይሁን እንጂ በትላንትናው ምሽት ንግግራቸው በመጪው የጎርጎሮሳያኑ 2024 ሊወዳደሩ እንደሚችሉ ፕሬዚዳንቱ ፍንጭ ሰጥተዋል። አደርገዋለሁ፣ አላደርገውም አላሉም፣ ነገር ግን ለምን ማድረግ እንዳለባቸው ምክንያት አስቀምጠዋል። እስካሁንም ድረስ እያስመዘገቡት ካሉት ስኬትና ግቦች አኳያ ምን መደረግ እንዳለበት ሊታያቸው ይችላል። ነገር ግን ደግሞ ሊሰሯቸው የሚሿቸው እጅግ ብዙ ነገሮች አሉ። ዩናይትድ ስቴትስ ከዩክሬን ጋር ያላትን አጋርነት ለማሳየትም ቀዳማዊት እመቤት ጂል ባይደን በአሜሪካ የዩክሬን አምባሳደር ከሆኑት ካሳና ማርካሮቫን በድጋሚ እንዲሁም ደግሞ በቴኔሲ ሕግ አስከባሪዎች ተደብድቦ ሕይወቱ ያለፈው ታየር ኒኮልስ ጥቁር ቤተሰቦችን በዝግጅቱ ላይ ታዳሚ እንዲሆኑ ጋብዘዋቸዋል። ፖሊስ አሊያም የፖሊስ ቢሮ የህዝብ እምነትን ሲያፈርስ ተጠያቂ መሆን አለበት። በቅርብ ጊዜ በካሊፎርኒያ የተፈጸመው የመሳሪያ ግድያን ተከትሎ ባይደን ጥቃትን ለመከላከል የመሳሪያ እግድ እንዲወጣ የህግ መወሰኛ ምክር ቤቱን ጠይቋል። ሪፐብሊካኖች የስደት ጉዳዮች ላይ ማሻሻያ እንዲያደርጉ የብድር ቅነሳ እቅዱን እንዲቃኙና የስነ ተዋልዶ ህጉን ለመጠበቅ ቃል እንዲገቡም ግድ ብለዋል። ምንም እንዳትሳሳቱ፣ ኮንግረስ የፅንስ ማቋረጥ ሕግ ካሳለፈ ድምፅን በድምፅ በመሻር መብቴ እጥለዋለሁ። ሪፐብሊካኖች የዕዳ ቅነሳ እንዲኖር ከመስማማት ውጪ በጥቂት ወራቶች ውስጥ ሀገሪቷ በጀቷ ሳያልቅ በፊት የብድር ጣሪያን ለማሳደግ ባይደን ይዘውት ለሚመጡት ጥያቄ የውጭ ቅነሳ እንዲኖር ስለሚጠይቁ የሁለቱ መጋጨታቸው የማይቀር የሚሆነው ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ምሽቱን ሰፋ ያሉ ዘገባዎች፣ ቀደም ብዬ በመግቢያችን እንደጠቆምኩት በፕሬዚዳንቱ ንግግር ላይ ያተኮሩ በሁለተኛው አጋማሽ ላይ እናቀርባለን። አሁን ወደ መጽሔቱ የትንታኔ ዝርዝሮች ስንዘልቅ፣ ወደ አገር ውስጥ ዜናዎች ነው የሚመልሰን። በኦሮሚያ ክልል አኖ በተባለችው ከተማ ስልሳ ሰዎች በታጣቂዎች መገደላቸውን የአካባቢው አስተዳደር ገለጠ። በኦሮሚያ ክልል ምስራቅ ወለጋ ዞን ጎቡ ሰዩ ወረዳ አኖ በተባለችው በዚህ ከተማ ባለፈው ሳምንት ነዋሪዎች ኦነግ ሸኔ ብለው የጠሯቸው ታጣቂዎች በርካታ ሰላማዊ ሰዎችን መግደላቸውን የከተማዋ ነዋሪዎችና የመዋጭ ቤተሰቦች ተናግረዋል። የጎቡ ሰዩ ወረዳ አስተዳዳሪ አቶ ባህሩ ኦላናን በበኩላቸው ኦነግ ሸኔ ሲሉ የጠሯቸው ታጣቂዎች ከተማዋ ውስጥ ገብተው ስልሳ ሰዎችን ገለው ከተማችንን በመክበብም የመንግስትና የሕብረተሰቡን ንብረት ዘርፈዋል እንዲሁም አቃጥለዋል ብለዋል። ከክልሉ ባለስልጣናት መስሪያ ቤት ተወክሎ በቦታው የነበሩ አንድ ባለስልጣን ከናሽከርካሪያቸው ከጸጥታ አስከባሪ አካላትና ከወረዳው አመራሮች መካከልም ሰዎች መገደላቸውን እኚሁ የወረዳ አስተዳዳሪ ጨምረው ገልጠዋል። የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ቃል አቀባይ ከዚህ ከዩናይትድ ስቴትስ በሰጡት ምላሽ በተጠቀሰው ዕለትና ቦታ ጥቃት ማድረሳቸውን አምነው የገደልነው ግን በካምፕ ውስጥ ሲሰለጡን የነበሩ የአማራ ኃይሎችን ነው ብለዋል። የአሜሪካ ድምጽ በስፍራው በአካል ተገኝቶ ካነጋገራቸው ልጆቻቸው የተገደሉባቸው እናት ሸኒዎች ናቸው ያሏቸው ታጣቂዎች ቤታቸው ገብተው ሁለት ወንድ ልጆቻቸውን ገለው ሴት ልጃቸውንም እንዳቆሰሉባቸው ተናግረዋል። ሰሞኑን ወደ ጎቡ ሰዮ አኖ ከተማ ያቀናው ዘጋቢያችን ናኮር መልካ ተከታዩን ይዞ ተመልሰዋል። ከአዲስ አበባ በስተ ምዕራብ 260 ኪሎ ሜትር ርቀት ላይ በኦሮሚያ ምስራቅ ወለጋ ዞን ጎቡሰዮ ወረዳ ውስጥ የምትገኘው አኖ ከተማ በጸጥታ ተውጣለች። እንቅስቃሴዋም ተገድቧል። ለዚህ ምክንያቱ ደግሞ ባለፈው ሳምንት ጥር 25 2015 ዓ.ም ማለዳ የከተማው ነዋሪዎች ሸኔዎች ያሏቸው ታጣቂዎች በፈጸሙት ጥቃት ምክንያት መሆኑን ያነጋግርናቸው ነዋሪዎች ይናገራሉ። አልፎ አልፎ ከተከፈቱ ሱቆች ውጪ አብዛኛዎቹ ቤቶች ተዘግተው እንዳሉ ማስተዋል ችያለው ሰሞኑን በዚህ ትንሽ ከተማ ባደረግነው ቅኝት የተወሰኑ የኦሮሚያ ክልል ልዩ ኃይል አባላትና በርካታ ሚሊሻዎች በከተማ ውስጥ ይንቀሳቀሳሉ። በመንገድ ላይ የሚታየው ሰው ቁጥር አነስተኛ ነው። ከዋናው መንገድ ወደ ውስጥ ገባ ስንል ደግሞ የሀዘን ድንኳን የተተከለባቸው ብዙ ቤቶች ይታያሉ። ከእነዚህ መካከል ወደ አንዱ ቤት ጎራልኩና ከፍራሹ ላይ የተቀመጡ እናትን አነጋገርኩ። ለደህንነታቸው ስለሚሰጉ ስማቸውን እንዳልጠቅስ ጠይቀውኛል። ጥራ አምስት ማለዳ ላይ ሸኔዎች ናቸው ያሏቸው ታጣቂዎች ቤታቸው ገብተው ሁለት ወንድ ልጆቻቸውን ገለው ሴት ልጃቸውንም እንዳቆሰሉባቸው ተናግ ተናግረዋል። ሰዓት ላይ ሲቪው ያው እኔ ሶስታቸው ጋር ነው የተኛሁኝ። ሴቲቱ ልጅ ጋርና እንዲኛው ሟች ጋር እኔ ላይ ፊት መጀመሪያ ያመጣ ምንድነሽ? ለ እናት ነኝ። በጎንሽ ያለው ምንድን ነው? ልጅ ነው ማለቴን ትቼ አባቴ ነው አልኩኝ። መደብቅ ያል አሁን ጨርቁን ግፈፍ አድርጎ እዙ ላይ ትኩስ አድርጎ ጠጉራም ናቸው ሸኔ ወይ ናቸው። እነዛንም እዛው ምኝታቸው ላይ ሂዱ ጠቅተ ጠቅ አድርጎ ገድሏቸው፣ ሌላ ክፍል ሶስት ወንዶች ተገደዋል። አንዱ የጎረቤት የልጅ ነው አብሮ እነሱ ጋር ተኝቶ ነው። ሁለቱ የእኔ ናቸው። ሶስተኛ ይህች የተመታችሁ ደግሞ ሌላ ከፈሎች ደው እያስጨነቁ ይህን ብር አንጭህን እንዲ አንጭህና እንዲ አንጭ እያሉ ገንዘብ ሲያጡ ዘለኝ ጠሽ አድርገው መቷት። ዛሬ አኪም ቤና አዘላይ ነ። ሌላ ምን አለኝ? ምንሰራለሁ መሸስ ያው ለእሶ ነው እንጂ የምንተከራለሁ አንድ የስድስት ዓመት ህፃን ከአጎቱ ቤት ተጠልሏል። ግራ እጁ ላይ ያልጠገገ ቁስል ይታያል። አጎቱ ሸኔ ናቸው ያሏቸው ታጣቂዎች በጥይት እንደመቱት ተናግሯል። ክፋት አሉ ተዛን በሮ ደማ አይችልም። ክፉ እነሱ ለራሳቸው ብር ግድ ያደረገው ግብት አሉ ገደሏቸው ብራንጥ ብሎ አባቴ ነፍቴ ገደ አንተስ እዚህ ጋር ምን ሆነህ ነው? ይህ ምንድን ነው? በጥይ ነት ተዛን እኔ የሞኮበን ስያ ውቀት እንድታልኩ በዚህ ጥቃት አባትና እናቱን ጨምሮ አምስት የህፃኑ ቤተሰብ አባላት እንደተገደሉበት፣ አሁን ያስጠለሉት አጎቱ የአምስቱን ሰዎች አስክሬን መሰብሰባቸውን ገልጸዋል። ሸኔ ሆኖ የገደላቸው በር ሰብሮ ከዚም በኋላ እኔ የለኝም እኔ ስደተኛ ነኝ ምንም የለኝም አለው። በጣም በርከክ እንዲያለው በርከክ ብለ ደረቱ እግሩ ስር በርከክ ሲል ድብ ላይ ነፋ። ከዚም በኋላ አባትየ የአማችየ ማለት ነው ወይኔ ልጄን ገደሉት ሲል እሱም እዛው ልደገሙት እናቴትም ሁለቶቹን ልጆች እንዲያለ በቃ ምን አለቀለን ሲል እናቴቱን በዙ በጡሱ ያኛውም አንዱ ንጅ ሶስት አመንድሽ እነዛን እዛው ላይ አንዱም በዙ በብልቱ ሆቴ ላይ አንዱም በዙ በእንትኑ በዙ በኩላሊቱ። ከዚም በኋላ ሞከው አገኘኋቸው። እማረገ አጣሁኝ። ማን ያናሳኝ፣ ሁሉም የሚሮጥበት ጠፍቶት ዝም ብሎ ድርቅ ብላ ምንም ያረገን ሪ ብቻ ንሪ ብዬ ከዛ አንቀሳቅሴ በተቻልኩት አቅሜ አምስቱም በቦታ አስቀምጬ ሰውም መጣ። ከዛም በኋላ ሬሳቸው እንደምናረግ እናረጋለን ብዬ ነገሪያቸው። ደግሞ መቼ አፈራ ያገኙ ተብሎ በአፈር ያው ድፍት አድርገን ሰባት ሰው አንድ ላይ ቀብረን መጣን። ሁለት ሰዎች ከሌላ አሉ፣ የኔ አምስት አሉ። ቤተ ክርስቲያን ቀብረን ገባን። ሸማቂዎቹ ተኩስ ከፍተው ወደ ከተማው ሲገቡ አይተናል ካሉ ሰዎች መካከል አንድ የከተማው ነዋሪ ታጣቂዎቹን ሊቋቋም እንዳልቻለ ገልጸው በብሔር እየለዩ ሕጻንና አዛውንቶችን ገለዋል ብለዋል። ከአምስት ሺህ እስከ አስር ሺህ የሚቆጠር ጠላት ነው። ዙሪያ ጥበቃም ላይ የመንግስት መከላከያም አለ። ሊቋቋመው አልቻለም። አሸንፎ ያንን ደም ደርምሶ ከገባ በኋላ ከዛ ዙረን ጥቃቱ ከደረሰብን በኋላና ዘረፋ እናንተን ካሂደ በኋላ ቤት በመስበር እየገቡ አንተ ምንድን ነህ ዘርህ ምንድነው እስከ ማለትም ይጠይቃሉ። ሴቶችን፣ ህፃኖችን፣ ሽማግሎችን አጥቅቷል። መንደር በመንደር ውስጥ ሰላሳ አንድ ሰው በእምነት ሙስሊም የሆነ ክርስቲያን አምስት ቤተክርስቲያን የተቀበረ ማለት ነው። ከዛ በኋላ የኦሮሞ ነዋሪ ዳታው፣ ከአስር በላይ ነው የሞቱት። በዛ ነው ስበም ማለት ነው። ሌላው የአይንማኝ የመንግስት ኃይሎች ከጥቃቱ አስቀድመው ነው ከአካባቢው የተንቀሳቀሱት ብለዋል። ሸማቂዎቹ ከሲቪል ሰዎች በተጨማሪ የጸጥታ ኃይሎችና የባንክ ጥበቃ ሰራተኞችንም ገለዋል ይላሉ። የአይንማኝ መሆናቸውን የተናገሩት የከተማው ነዋሪ መጋላጌ ስጋፈገሉሞ መነማሮተነተገሲሳችሁ አመነ ሴኔ ዳይመን እጄ ሱዳን ከተማ ውስጥ ሲገቡ የአማራ ቤት አሳዩን እያሉ ህፃናትን ጨምሮ ከአንድ ቤተሰብ አምስት ስድስት የሚሆኑ ሰዎችን በመግደል ወደ ካምፕ በመሄድም አስራ ስድስት የመንግስት ሽምግ ተዋጊዎችን ገለዋል። ወደ ፖሊስ ጣቢያ በመሄድም ፖሊሶችንና የንግድ ባንክ እንዲሁም የሲንቄ ጥበቃ ሰራተኞችን ገለዋል። ይህንን ያደረገው ሆነግ ሸኔ ነው። ይሄ ሁሉ ድርጊት ሲደረግም የመከላከያ ሰራዊት ወደ ሲቦ ስሬ ወረዳ ሄዶ ነበር ነው ያሉት። መንግስት የጸጥታ ኃይሉን ካላጠናከረ ሌላም ጥቃት ሊደርስ ይችላል ስጋት እንዳላቸውም ጨምረው ገልጸዋል። ነዋሪዎቹ ሞትም ማንስኑ ደገቴራ መንግስት ረስቶናል። አሁንም ብዙ ሰው ፈርቶ እየተፈናቀለ ነው። አንድ ሆነን እንኑር የምንል ሰዎችንም አንድ ላይ እንጨርሳቸዋለን ስለሚሉ ከፍተኛ ስጋት ውስጥ ነን ነው ያሉት። የጎቡ ሰዮ ወረዳ አስተዳዳሪ አቶ ባህሩ ሆላና ኦነግሸኔ ሲሉ የጠሯቸው ታጣቂዎች ባለፈው ሳምንት ሐሙስ ከተማ ውስጥ ገብተው ጥቃት መፈጸማቸውን ገልጸው በሰው ህይወትና ንብረት ላይ ስለደረሰው ጉዳት አብራርተዋል። ስሚ ሳባሪ አባው ሸኔ ነው። ባለፈው ሐሙስ ማለዳ ሸኔ የተባሉ ታጣቂዎች ከተማችንን በማለዳ በመክበብ ጥቃት ፈጽመዋል። በጥቃቱም አቶ አህመድ የተባሉ ከኦሮሚያ ክልል የመጡ አመራር ከነ ሹፌራቸው ተገለዋል። መኪናቸውንም አቃጠሉ። የትምህርት ጽሕፈት ቤት ኃላፊውን ገለዋል። ሁለት ፖሊሶችንም እንዲሁ። የቆሰሉና በሕክምና ላይ የሚገኙ አመራሮችም አሉ። ከሲቪሎቹ መካከልም ስልሳ የሚሆኑ ሰዎችን ገለዋል። የሁሉም ሰዎች ቀብር ስነ ስርዓት ተፈጽመዋል። ንግድ ባንክና ሲንቄ ባንክ ላይ ጉዳት ደርሰዋል። የከተማውን መሰብሰቢያ አዳራሽ እንዲሁም የመንግስት ተሽከርካሪዎች አቃጥለዋል። አቶ ባህሩ ጥቃቱን አስቀድሞ መከላከል ያልተቻለው ጥቃቱን የፈጸሙ ሸማቂዎች ቁጥርና የመንግስት ኃይሎች ባለመመጣጠኑ መሆኑን በመግለጽ በአሁኑ ጊዜ ግን ተጨማሪ ኃይል ወደ ከተማው ገብቷል ብለዋል ምነራና ከነቲ የጸጥታ ኃይል ብዛት ከሥነ ምግባር አንጻር አይገለጽም። ነገር ግን ጥቂት ነበሩ። ከባኮ ወደ እኛ የተላኩ ቢኖሩም ለሌላ ግዳጅ ተመልሰው ሄደዋል። የመጣው የሸማቂ ቡድን ኃይል ብዙ ከመሆኑ የተነሳ ቦታ ይዞ የነበረውን ሚሊሻ በኃይል ሰብረው ነው የገባው። ከተማ ባለው ጥቂት ኃይላችን ትንሽ ከተማ በሙሉ መከላከል አልተቻለም። አሁን ግን በርከት ያለ ቁጥር ያለው ኃይል ገብተዋል። ከተማው ተረጋግቶ ህብረተሰቡም ወደየ እንቅስቃሴ እየተመለሰ ነው። በስጋት ከተማው ለቀው ለመውጣትም ያሰቡ ሰዎች ነበሩ። አሁን ግን መንግስት አካባቢውን ሰላም እንደሚያደርግ ቃል በመግባቱ ውይይት በማድረግ መልሰናቸዋል። ከአይን እማኞች መካከል ጥቃቱ ብሄር ተኮር ነበር በማለት ላነሱት አስተዳዳሪው ሲመልሱ በብሔር ለይተው ሳይሆን በጅብላ ነበር የገደሉት። የተዘረፈ ኦሮሞና አማራ እንዳለ ሁሉ ከሁሉም ወገን የተገደለ አለ። ይሄ ኃይል የጥፋት ኃይል በመሆኑ መንግስትን የሚደግፉ ሰዎችን ይገላሉ። ስለዚህ አንዱን ገድለው አንዱን አልተዋም። የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብለው የሚጠራው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂ ቡድኖች ቃል አቀባይ ከቨርጂኒያ በሰጡት ምላሽ በዕለቱ በስፍራው ጥቃት ማድረሳቸውን አምነው የገደልነው ግን በካምፕ ውስጥ ሲሰለጥኑ የነበሩ የአማራ ኃይሎችን እንጂ ሰላማዊ ሰዎችን አይደለም ሲሉ አስተባብለዋል። የእነሱ ታጣቂዎች መጠው የገደሉት ከአኗ አቅራቢያ ይሰለጥን ነበር ያሉትን የሚሊሻ ኃይል መሆኑን ተናግረዋል። ሰላማዊ ሰዎችን ደግሞ የገደሉት በአካባቢ የሚንቀሳቀሱ የመንግስት ኃይሎች መሆናቸውን ገልጸዋል። የመንግስት ኃይሎች ናቸው ሲቪሎችን የገደሉት ብለው ቃል አቀባዩ ለተናገሩት የወረዳው አስተዳዳሪ በሰጡት ምላሽ የመንግስት ኃይል ድርጊቱን አልፈጸመም፣ ድርጊቱን የፈጸሙት የጥፋት ኃይሎች ናቸው። የመንግስት ኃይል የህዝብ ድጋፍ የሕዝብ ደጀን ነው። ታጣቂዎቹ እኮ አንድ ቤት ገብተው እስከ አምስት ሰው በመሳሪያ ብቻ ሳይሆን ቢላ በመጠቀም ጭምር የጨረሱ ናቸው። ሴቶችን ጭምር ነው የገደሉት። የአሜሪካ ድምፅ በስፍራው በአካል ተገኝቶ ያነጋገራቸው ቤተሰቦች ልጆቻቸው የተገደሉባቸው ኦነግ ሸኔ ብለው በጠሯቸው ታጣቂዎች መሆኑን ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ ርዕስ እንሻገር። ከኦሮሚያ ክልል አብዛኞቹም ከቄለም ወለጋ ተፈናቅለው በአማራ ክልል ሰሜን ወሎ ጃራ መጠለያ ካምፕ ውስጥ በሚኖሩት በተከፈተባቸው ተኩስ ተፈናቃዮች በአካባቢው የጸጥታ ኃይሎች ላይ ጉዳት መድረሱን ፖሊስ አስታውቋል። የአፋር ክልል ጭፍራ ወረዳን ከአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ጋር በሚያጎራብተው ድሌ ሮቃ ቀበሌ ጃራ መጠለያ በአካባቢውና በአፋር ታጣቂዎች መካከል በትላንትና ዕለት ተቀሰቀሰ በተባለ በዚህ የተኩስ ልውውጥ ተፈናቃዮች ከየትኛውም ወገንና ምን ያህል እንደሆኑ ባናውቅም የሞቱና የቆሰሉ ግን አሉ ብለዋል። የሰሜን ወሎ ፖሊስና ግጭቱ የተቀሰቀሰበት አካባቢ አመራር እንደሚሉት በትንሹ ሶስት ሰዎች ከባድ ጉዳት ደርሶባቸው ለሕክምና ወደ ወልዲያ ተልከዋል። በአፋር ክልል የጭፍራ ወረዳ ዋና አስተዳዳሪ አሊ አርባ በበኩላቸው የደረሰውን ጉዳት አጣር ተው ይፋ እናደርጋለን ያሉት ተፈናቅለው በመጠለያ ጣቢያ የሚገኙ አስተያየት ሰጪዎች ግን ለዳግም ችግር ተጋልጠናል፣ ተገቢው የደህንነት ጥበቃ አልተደረገልንም ሲሉ ቅሬታቸውን አሰምተዋል። መስፍን አራጌን የተከታተለው ከኦሮሚያ ክልል በተለይ ከቄል ሞልጋና አካባቢው የመጡ ተፈናቃዮችን የአማራ ክልል መንግስት ያሰፈረው ሰሜን ወሎ ዞን ሀብሮ ወረዳ ድሌ ሮቃ ቀበሌ ጃራ እየተባለ በሚጠራው አካባቢ ነው። መጠለያ ጣቢያውን እየጠበቁ በሚገኙ የድሌ ሮቃ ቀበሌ ታጣቂዎችና ከአጎራባቸው አፋር ክልል ጭፍራና እዋ አካባቢዎች መጥተዋል በተባሉ ታጣቂዎች መካከል በጦር መሳሪያ የታገዘ ግጭት ትናንት እኩለ ቀን ላይ ተቀስቅሶ እንደነበር ከስፍራው የደረሰ መረጃ ያመለክታል ቤት ሀገራችንን አተን ህይወታችንን ለማትረፍ ከወለጋ አካባቢ የመጣን ተፈናቃዮች ለዳግም ችግር ተጋልጠናል ይላሉ። በግጭቱ ምክንያት ከመጠለያ ጣቢያው ርቀው መደበቃቸውን ትናንት ለአሜሪካ ድምፅ የገለጹ አስተያየት ሰጪ አሁን ተኩስ አይሰማም። አሁን ተኩስ ከባድ ተኩስ እኮ ላሁን ተፈናቃይ ወደኋላ ወደ አማራው የተወሰነ የሄደ ነው። ሌላው ምሁርማ ገብቷል ጫካ ውስጥ ማለት ሆነው አዎ፣ ጫካ ውስጥ ገብቷል። በቃ ደግሞ በረሃ ነው። ሁለት ሰዓት ከቆየ እንኳን ነፃን ልጅ በቃ ማንም ሰው በውሃ ጥም ነው የሚሞተው። ከቄለም ወለጋ ከሰባት ልጆቻቸው ጋር ተፈናቅለው የመጡት አንዲት እናት በበኩላቸው በተለይ ሴትና ህጻናት ለጉዳት እየተዳረጉ ነው ብለዋል። ወላ ሴትና ልጅ በጣም እየተሰቃየ ነው ያለው በበረሃ መቃጠል ና ያዝ ነው። እኛ ምንም የምናደርገው ነገር የለም። መንግስት ሚዲያ ላይ አምጥቷ ፈሰሰ መልሶ ደግሞ እንዲንቃጠልና በጦርነት ደግሞ እንዲንሰቃይ ጋር ይዟል። ችግሩ ምን እንዲሆን አልገባንም። ጫካ ላይ ነው ያለ ነው። አሁን ግጭቱን ሸሽተው ሸለቆና ጫካ ከገቡት ባሻገር በባለሶስት እግር ተሽከርካሪ ባጃጅ የሶስት ሰዓት ጉዞ አድርገው በድል ሌሮቃ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው የሚገኙት በመቶዎች እንደሚገመቱ ዛሬ ለአሜሪካ ድምጽ ገልጸዋል። ግጭቱ ተቀሰቀሰ የተባለባት በሀብሮ ወረዳ የቁጥር ሀያ አራት ድል ሌሮቃ ቀበሌ አስተዳዳሪ ሰኢድ አህመድ በመጠለያ ካምፖ የሰፈሩትን ተፈናቃዮች ለማባረር ተደራጅቶ የመጣ ኃይል ነው ጥቃቱን የሰነዘረው ይላሉ ስደተኞች ካምፕ ተብሎ ጃራ የሚባል ቦታ ብዙ ኢንቨስትመንት የሆነበት ካምፕ ነው ከሁለን ጋር ተፈናቅለው የመጡ ወገኖቻችን እዛ ተቀምጠዋል እዛ መጠለያ ላይ እነሱን እዛ መጠለያ ለማባረር እና እነሱን ለመንታት ከአፋር በኩል በገራዊት የመጣ ሀይል ነው የመጣው በአፋር ክልል የጭፍራ ወረዳ ዋና አስተዳዳሪ አሊ አረባ በበኩላቸው በአካባቢው ያለው ግጭት ከእንስሳት ጋር የተያያዘ ነው ግጭቱንም በማስቆም አሁን አንጻራዊ ሰለም ሰፍኗል ብለዋል አካባቢ ግጭት እንስሳት ጋር ተያይዞ ያለ ግጭቶች ናቸው ያሉት። ስለዚህ በዚህ ዙሪያ ያሉት ግጭቶች ናቸው። ያን ደግሞ ማለት ነው እንግዲህ በላይ በኩል ላሉ አመራሮች አብሮ ደውለን በኋላ መልሱ ብለናል። በኛም በኩል ደግሞ እንደዚህ ያሉት ሰዎቻቸው ወደ ታይ ሲቀርቡ ብለን ጥላቸው ሰጥተናል። የደረሰ ጉዳት ይኖር ይሆን? እንግዲህ ገና አ ተፈናቃዮቹ ከየትኛው ወገን እንደሆነ ባናውቅም በተኩስ ልውውጡ ከሞት እስከ አካል ጉዳት ደርሷል ሲሉ በሰሜን ወሎ ዞን ሀብሮ ወረዳ የሀሮ ንዑስ ወረዳ ፖሊስ አዛዥ ኮማንደር ወንዳ ጥር ወረታ ግን በአካባቢው የጸጥታ ኃይል አባላት እና በተፈናቃይ ላይ ከባድ የመቁሰል አደጋ ስለመድረሱ እንጂ የሞተ ስለመኖሩ ያሉት ነገር የለም። የአሮና አካባቢው የቁጥር ሀያ አራት ድሌሮጣ የጸጥታ ኃይል ካምፑን ተረክቦ እየጠበቀ ይገኛል። እዛ በሚጠብቁበት ላይ ነው። ከአፋር በኩል በርከት ያለ ታጣቂ መጥቶ ከካምፑ ላይ ተኩስ የከፈቱባቸው ካምፑን እንዲጠብቁ ካስቀመጣቸው ሚሊሻዎች ሁለት ግለሰቦች ከባድ ጉዳት ደርሶባቸዋል። ስደተኛ ጣቢያ ውስጥ የነበሩ ከኦሮሚያ በማንነታቸው ተፈናቅለው የመጡ አማራዎች አንድ ሰው ከባዲ ጉዳት ወይም ቆስሏል። እነዚህ ጉዳተኞች በወልዲያ ተክላላ ሆስፒታል ሕክምና እየተደረገላቸው ይገኛል። በአንጻሩ የቁጥር አ አራት የሮቃ ቀበሌ አስተዳዳሪ አቶ ሰይድ በተኩስ ጉዳት የደረሰባቸውን ተፈናቃዮች ቁጥር ሁለት ያደርሱታል። ተፈናቃዮቹ ሁለት ሰው ቆስለዋል። ከኛ ከነዋሪዎቹ ደግሞ አንድ ሰው ቆስሏል። መከላከያ ገብቶ ነው አሁን የተወሰነ ያረጋጋው። ተፈናቃው እንዳለ ተበትኖ በእግሩ ጫካ ገብተዋል። የመንበር የተጠጋለ መንግስት ባለበት ሀገር ጦርነት ሸሽተው መጥተው እዚህ ጦርነት ሲገጥማቸው በጣም አድርጎ የሚያሳዝን ነው። በአፋር ክልል የጭፍራ ወረዳ አስተዳደርና ጸጥታ ዘርፍ ኃላፊ ናቸው የተባሉትን ወግሪሳርባን ስለደረሰው ጉዳትና እየተወሰደ ስላለው መፍትሄ ለማናገር ስንደውልላቸው ተከታዩም ብለው ስልካቸውን ዘግተውታል። የነገሩ ሰዎች ጋር ተገናኝ ተፈናቃዮቹ የሰፈሩበት ካምፕ የተሰራው በአፋር ክልል በጭፍራ ወረዳ ወሰን ውስጥ ነው የሚሉት የጭፍራ ወረዳ ዋና አስተዳዳሪ አሊ አርባ ይህም ለግጭት ሌላ መንስኤ እንደሆነ ጠቁመው ግጭቱን በውይይት ለመፍታት ግን ይሰራል ብለዋል። አምቡ ከላይ ማለት ነው ይታያል ተፈናቃዮች የሰፈሩበት ማለት ሆነው ሰፈሩበት ቦታ የኢትዮጵያ ቦታ ነው። ቦታው በዋናነት ስለዚህ ከሰሜኑ ጦርነት ጋር ተያይዞ ማለት ነው። በነበረው ሁኔታ እዛ ህብረሰብ ከተፈናቀሉት እዛ ሰፍረው ነበር ማለት ነው። ከዛ ተያይዞ ያሉ ችግሮች ናቸው አብዛኛው። ስለዚህ ይህን ደግሞ ማለት ነው በመነጋገር የሚፈቱ ናቸው። ይዜ ነው ማለት ነው። ኮማንደሩ እንዳጠር በበኩላቸው ከቦታው የባለቤትነት ጉዳይ ጋር ተያይዞ የሁለቱም ክልል አመራሮች እንደ ደረጃቸው ውይይት እንዳደረጉና መግባባት ላይ ተደርሶ እንደነበር ያስታውሳሉ። ከዚህ በፊትም ጃራ ካምፕን የእኛ ነው ምናምን የማለት ነገር ነበረ። ነገር ግን እኛ ከአፋር አመራሮች ጭምር የተለያዩ ስብሰባዎችን መድረኮችን አካሂደናል። በአፋር አማራ ሰላም እንዲሆን በመካከል የሚያጣርሉ በአፋርም በኩል ካሉ በአማራም በኩል ጠብን የሚቀሰቅሱ ካሉ እነዚህን በህግ ቁጥጥር ስራ አርገን ከመዳኘት አኳያ የሁለቱ ክልል አመራር ስምምነት የደረስንበት አለ። ነገር ግን ሰላም እንዳይፈጠር በብጥብጥ ትርፍ የሚያገኙ ሰዎችም ጭምር ይመስላሉ። እነዚህ ሰዎች ናቸው አሁን ትንሽ እየተነኮሱ ያሉት በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ እና አፋር ክልል ጭፍራ ወረዳ ጎራባች ቀበሌዎች በተለያዩ ጊዜያት በውሃ፣ በግጦሽ እና በከብት ዘረፋ ግጭቶች የሚፈጠሩበት መሆኑ እየታወቀ እዚህ አካባቢ እንድንሰፍር ሲደረግ ለደህንነታችን ጥበቃ መደረግ ነበረበት ብለዋል ተፈናቃዮቹ። ቦታ ካስቀመጠን የጦር ቦታ መሆኑን ያውቃል። እኛ ሲያሰፍር መከላከያ ማኖር የለበትም። ሕዝብን ሜዲያ ላይ ጥሎ መተው ደግሞ ለሱ ተገቢ አይደለም። በሚኒሻሉ የሚጠብቀው ሕዝቡ ከአስር ሺ በላይ የሆነ ሕዝብ ብለው እስካሁን የመንግስት አካል ሳይሆን መጠበቅ የያዘም የአካባቢው አርሶ አደር ገበሬ ሁ እየጠበቀኛለ ኮማንደሩ እንዳጠር ስለ ጉዳዩ አሳሳቢነት ቀደም ሲል ጥቆማ መቅረቡን አስታውሰው አሁንም የፌዴራል የጸጥታ ኃይሎች አካባቢው ላይ እንዲሰፍሩ ጠይቀዋል። ቢያንስ ፌዴራል ፖሊስ መከላከያ እዛ ደንበሩ ላይ ሆኖ ቢጠብቅ እና ኩይ እኩይ ተግባር ያላቸውን ሰዎች አስፈላጊም ከሆነ እርምጃ እየወሰደ ድንበሩን ቢያስከብርልን ከሁለቱ አንዱ ሀይል መንግስት መመደብ አለበት እያሉ የእኛም የጸጥታ መዋቅር ሁል ጊዜ ያነሳሉ። እንደ ወረዳም እኛም ሪፖርት አድርገናል። ወረዳ ዞኑም ተቀብሎ በሚመለከተው አካል ሪፖርት አድርጓል። ነገር ግን እስካሁን ምላሽ የለም። በቀጣይ በአስቸኳይ የፌዴራል ፖሊስ ወይንም መከላከያ እዛ ቦታ ቢመድብልን ብለን እናሳስባለን። የአካባቢውን ጸጥታ ለመመለስ በአካባቢው ያለው የመከላከያ ሰራዊት እንዲገባ መደረጉን ኮማንደር ወንዳ ጠቁመው ፖሊስ ግጭቱን ሽሽት የተጠፋፉ ቤተሰቦችን የማገናኘት ስራ እየሰራ መሆኑን ገልጸዋል። ካምፕ ውስጥ ያሉ ተፈናቃዮች አባትና ልጅ፣ እናትና ልጅ ተነጣጥለው በየጫካው ተበታትነው ነበረ። እነሱን በየጫካው እየፈለገ ፖሊስ ከጸጥታ መዋቅሮ ጋር እነሱን ወደ ነበሩበት ቦታ የማገኘትና እናትና ልጅን የማገናኘት ስራ ነው ሲሰራ የዋለው። የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን ማንነትን መሰረት አድርጎ ከወለጋ ተፈናቅለዋል ያላቸውን አስር ሺህ የሚጠጉ ሰዎች ወደ ጃራ መጠለያ ጣቢያ እንዳሰፈረ በቅርቡ ይፋ ማድረጉ ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ተከታዩ ዘገባ አድማጮች፣ ወደ ጎንደር የሚወስደን ነው። በሰሜን ጎንደር ዞን ዳባት ወረዳ የሚገኘውን አለም ዋጭ የኤርትራ ስደተኞች ጣቢያ የጎበኙት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከስደተኞቹ ተወካዮች ጋር ተወያይተዋል። በውይይቱም ስደተኞቹ የተጓደሉ መሠረተ ልማቶች እንዲሟሉ ሲሉ ጠይቀዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ድርጅት ቃል አቀባይ በአካል ንጉሴ ተገቢውን ምላሽ ለመስጠት የለጋሾች ድጋፍ ያስፈልጋል ነው ያሉት። አስቴር ምስጋናው ናት የተከታተለችው። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ በአካል ንጉሴ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ የስደተኞችን መጠለያ ጣቢያ በጎበኙበት ወቅት ከስደተኞቹ ለተነሱ የምግብና የመጠለያ ችግር ምላሽ ለመስጠት የለጋሽ ድርጅቶች ድጋፍ እንደሚያስፈልግ ተናግረዋል ለስደተኞች ይቀርብ የነበረው የሬሽን ድጋፍ በ በሀምሳ ፐርሰንት ቀንሷል ይሄ ከሆነ በኋላ የተወሰኑ መሻሻሎች ቢኖሩም በሚጠበቀው ልቅ አይደለም። ስለዚህ ስደተኞቹ አስፈላጊ ድጋፍ እየተደረገልን አይደለም የሚል እንዲሁ ጥያቄ አቅርበዋል። ጠንከር ያለ ነው ጥያቄያቸውም። እኛም በተደጋጋሚ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ስናሳስብ ቆይተናል። ምክንያቱም ለስደተኞች የሚቀርብ ድጋፍን በተመለከተ ኃላፊነቱን የሚወስዱት የአለም አቀፉ ማህበረሰብ አካላት ናቸው። ሆኖም ግን ከአመት አመት ይሄ ድጋፍ ማሽቆልቆል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ያደረጉትን የሶስት ቀናት ጉብኝት ያጠናቀቁት በትላንትናው ዕለት ነው። ኮሚሽነሩ በቆይታቸው በሰሜን ጎንደር ዞን ዳባት ወረዳ የሚገኘውን የኤርትራ ስደተኞች መጠለያ ጎብኝተዋል። ኮሚሽኑ ጉብኝቱን አስመልክቶ ባሰፈረው ጽሁፍ ለስደተኞቹ የሚሰጠውን አገልግሎት ለማጠናከር የበለጠ ድጋፍ ያስፈልጋል ብሏል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል ወደ አማራ አማራ ክልል ሰሜን ጎንደር ዞን ዳባት ወረዳ በአለም ወጭ የኤርትራ ስደተኞች መጠለያ ጣቢያ እንደሚገኙና የስደተኞች ሊቀመንበር መሆናቸውን የተናገሩት መርጌታ ሰለሞን ተስፋ ሚካኤል የተባበሩት መንግስታት ድርጅት በስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ መጎብኘታቸው እንዳስደሰታቸው ገልጸው በመጠለያው የምግብ፣ የመጠለያና ሌሎች ችግሮች እንዲስተካከሉ ጥያቄ ማቅረባቸውን ለአሜሪካ ድምጽ ተናግረዋል። ተወያየንበት ዙሪያ የሚመለከት መጀመሪያው ስለ ዘላቂ መፍትሄ ነው። ዘላቂ መፍትሄ ስንል አንደኛው ወደ ሶስተኛ ሀገር የሚሄድ ሁለተኛው ደግሞ ወደ ሀገር የመመለስ እና የሎካል ኢንቲግሬሽን ከህብረተሰብ ጋር አብረ የመወያ የመስራት እድል መፍጠር የሚባል ነገር ነው። ስለእኛ ስለ ኤርትራውያን ስደተኞች ወደ ውጭ ሀገር የሚሄድ እድል ምን የተያዘ የግሩፕ ሪሰትልመንት እድል አለ የሚል ጥያቄ ነው የጠየቅነው። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ቃል አቀባይ አቶ በአካል ንጉሴ ከስደተኞች በብዛት የተነሳው ጥያቄ ወደ ሶስተኛ ሀገር የመሻገር ሲሆን ይህም የተቀባይ ሀገራት ፍላጎት ቁጥር በእጅጉ መቀነሱን ተናግረዋል። ስደተኞች ወደ ሀገራቸው መውሰድ የሚፈልጉ ሀገራት ይህን ያክል ከጊዜ ስደተኛ መውሰድ እፈልጋለሁ ብለው ለዩኤንኤችሲአር ያቀርባሉ። ያ ኮታ ሲመጣ ሲመጣ ዩኤንኤችሲአር በሚያደርገው ሽግግር ውስጥ የኛም የተወሰነ ሚና ሊኖረን ይችላል። እንደዛ አድርጎ ማሻገር ነው። አሁን መሰረታዊ ችግሩ ምንድን ነው? ይሄ እድል ከአመት አመት እየጠበበ መጥቷል። እንግዲህ በተቀባይ ሀገራት ፍላጎት ምክንያት ነው ይሄ የሆነው እና ይህን በተሻለ ሁኔታ ወደፊት ስደተኞች የሶስተኛ ሀገር እድል እንዲያገኙ በማመቻቸት በኩል ዩኤንኤችሲአር የራሱን ጥረት እንዲያደርግ ጥያቄው ከተነሳ በኋላም ከዛ በፊትም ውይይቶች በተደጋጋሚ ተደርገዋል እና ጥረቶች እናደርጋለን ጥረቶችንም በሰፊው እንቀጥልባቸዋለን የሚል ምላሽ ነው የተሰጠው። ምክንያቱም ዩኤንኤችሲአርም በራሱ የሚሰጠው አይደለም፣ ይሄድ ያገኛቸውን እድሎች መጠቀም ነው እንጂ እድሉ የሚመጣው ከሌሎች ሀገራት ነው በዋናነት ከዩናይትድ ስቴትስ ከካናዳ አውስትራሊያና ከሌሎች አውሮፓ ሀገራት የሚመጡ ኮታዎች ናቸው። እነዛ ኮታዎች ከዓመት ዓመት እንግዲህ ዓለም አቀፋዊ ሁኔታዎችም አሁን ባለመፍቀዳቸው ይመስለኛል እየቀበቡ መጥተዋል እና ይሄ እንግዲህ ዞሮ ዞሮ አድቮኬሲ ይፈልጋል። እድሉ በተገኘበት ሁኔታ ግን ስደተኞች ያንን እድል እንዲጠቀሙ ይደረጋል። በዋናነት ግን በእኛ ቁጥጥር ስር ያለ ጉዳይ አይደለም፣ በእኛ ጥረት በእኛ ፍላጎት የሚሳካ አይደለም። ስደተኞች ግን ይህን እድል ካገኙ በማመቻቸቱ በኩል ከዛ በኋላ ያለውን ሂደት በማሳለጥ በኩል የኢትዮጵያ መንግስት አስፈላጊውን እንደሚያደርግ ቃል ገብቷል። በእኛም ተቋማችን ይህን እንደሚያስፈጽም ቃል ተገብቷል። ሆኖም እድሎቹ በምን ደረጃ በምን ልክ ይመጣሉ የሚለው ወደፊት የምናየው ነው። በሰሜን ጎንደር ዞን ዳባት ወረዳ አለምዋጭ ተብሎ በሚጠራው የኤርትራውያን ስደተኞች መጠለያ ጣቢያ ሀያ ሶስት ሺህ የሚሆኑ ስደተኞች የሚገኙ ሲሆን በዳባት ከተማ ከማህበረሰቡ ጋር ተቀላቅለው የሚገኙት ደግሞ ሶስት ሺህ በላይ እንደሚጠጉ የስደተኞቹ መጠለያ ጣቢያ ሊቀመንበር መርጌታ ሰለሞን ተስፋ ሚካኤል ተናግረዋል። ለአሜሪካ ድምጽ አስቴር ምስጋ ነው። ባህርዳር ባህር ዳር። አመሰግናለሁ አስቴር። ክብራትና ክብራን አድማጭ ተመልካቾቻችን ለመጽሔቱ የመጨረሻ ወደ ሆነው ርዕስ ነው የምንሻገረው ወደ መቀሌ የሚወስድናል። ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተለይተው የራሳቸውን ጠቅላይ ቤተ ክህነት ማቋቋማቸውን ይፋ አድርገው የነበሩት በትግራይ ክልል የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አጉረ ስብከት በጊዜው በክልሉ አቋቁመነዋል ባሉት መንበረ ሰላማ ከሳቴ ብርሃን ቤተ ክህነት እንደማይደራደሩና በዚያው እንደሚቀጥሉ አስታውቀዋል ይለናል ሙሉጌታ አጽበሀ በጉዳዩ ላይ ባጠናቀረው ተከታዩ ዘገባ። ባለፈው ዓመት 2014 ዓ ም በትግራይ ክልል የሚገኙ ሀገረ ስብከቶች ባወጡት መግለጫ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተለይተው የራሳቸው ጠቅላይ ቤተ ክህነት በመመስረት የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት በማለት ሰይመውት ነበር። የዚህ ተቋም አመራሮች ጥር 29 እና 30 2015 ዓ ም ውይይት በማካሄድ መግለጫ አውጥተዋል። መቀለ ውስጥ የተሰጠው መግለጫ በጽሑፍ ያነበቡት መልአከ ብርሃናት ገብረስላሴ ስላሴ ሕሸም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ولكن اصبحت مسلما كنت اللي مسلما كنت بيتكنت مسلما كنت اصبحت مسلما كنت اصبحت مسلما كنت اصبحت مسلما كنت اصبحت مسلما كنت اصبحت مسلما كنت اصبحت مسلما ግፍ ደርሶብንና ተገፍተን ለትግራይ ህዝብ ህልውናና ደህንነት የተመሰረተው የትግራይ ኦርቶዶክስ ቤተ ክርስቲያን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት አሁንም ወደ ድርድር ሳናቀርብ ከሊቃውንቶችና መላው ህዝባችን አጠናክረን እንደምንቀጥል እናረጋግጣለን ነው ያሉት። በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ ፕሪቶሪያ ላይ የተደረገው የሰላም ስምምነት እንደሚደግፉ ከዚህ ቀደም መግለጻቸው አስታውሰዋል። አሁንም የተፈናቀለው ህዝባችን ወደ ቀየው ስላልተመለሰ በረሃብና በበሽታ እየተሰቃየ ስላለ የህዝባችን መከራና ስቃይ እንዲበቃ በተስማሙበት መሰረት ተግባራዊ እንዲያደርጉ በህዝባችን ስም እንጠይቃለን ብለዋል። ባወጡት መግለጫ በቅርብ ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እየታየ ስላለው ክስተት ግን ያሉት ነገር የለም። የቀረበው የጽሁፍ መግለጫ ከማንበብ ውጭ ከጋዜጠኞች ጋር የተደረገ የጥያቄና መልስ መርሃ ግብር አልነበረም። በተመሳሳይ ዜና በትግርኛና ግዕዝ ቋንቋ የተዘጋጀ አፈ ቅዳሴም በመቐለ ከተማ ፍራሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ ውስጥ ተመርቋል። በቤተ ክህነቱ ጉዳይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጠቅላይ ቤተ ክህነት መልስ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። በጉዳዩ በቀጥታ ቤተ ክርስቲያኗ እስካሁን የሰጠችው ምላሽ የለም። ሆኖም ባለፈው ሳምንት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የታየው ክስተት ተከትሎ በትግራይ ቤተ ክህነት ምስረት አስመልክቶ በተነሳበት ወቅት ቅዱስ ሲኖዶስ በትግራይ ክልል የተከሰተውን ጦርነት ተከትሎ በክልሉ የሚኖሩ የቤተ ክርስቲያኒቱ አባቶች ከሰጡት መግለጫ መረዳት እንደሚቻለው እና መላው ህዝበ ክርስቲያን እንደሚያውቀው የቤተ ክርስቲያኒቱ ህጎችና ቀኖናዎች ጥሰው ህገወጥ ሲኖዶስ አልመሰረቱም፣ ጳጳሳትንም አልሾሙም ብለው በአሁኑ ጊዜ አዲስ ከተሾሙ ጳጳሳት ጉዳይ ጋር ሊነጻጸር እንደማይገባ ሲኖዶሱ ባወጣው መግለጫ ገልጾ ነበር። ለአሜሪካ ድምጽ ሙልጊታ አጽበሃም መቀለም ሙልጌታ ጽብሃን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን ወደ ሁለተኛው አጋማሽ ዘልቋል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ዘጠኝ ያመለክታል። ቀደም ብዬ በመግቢያው ጠቆም እንዳደረግኩት የትላንቱን የፕሬዚዳንት ባይደንን አመታዊ ንግግር ወደ ተመለከቱ ዘገባዎች ነው የምናልፈው። በትላንትናው ምሽት በስፍራው ከነበሩ ባልደረቦቻችን አንዱ ሀብታሙ ስዩም እዚያ አጠገቤ ይገኛል። ወደ እሱ ነው የምናመራው በዚህ መሸጋገሪያ እንኳን ደህና መጣ። እንኳን ደህና ቆይኛል። ማታ አስራ በስቶ ብህ እንዳመሸት ተረድቻለሁኝ። ሁልጊዜ በዚህ ሰዓት በየአመቱ ጠደፍ ጠደፍ እንላለን እና ብዙ ጉዳዮች አሉ። ማታ ነው ምሽት ነው የተደረገው። ግን በቀጥታ ወደ መድረኩና ዝግጅቱ ወደ ነበረበት ቦታ ከሚሄዳችን በፊት ምን ይመስል ነበር ከተማው? የንግግሩ የተጠበቀ ነው፣ አመታዊ ንግግርነቱ ቢታወቅም ደግሞ በሀገሪት ውስጥ ካሉ ከተለያዩ ሁኔታዎች ጋርም ተዛምዶ ትኩረት የሚሹ ጉዳዮች እንደመኖራቸው ተዘዋውረህ የማየት እድል እንደነበረ ተረድቻለሁ። ና ምን ይመስል ነበር ድባቡ የከተማዋ ነው? ያው እንግዲህ እንደምታውቀው አሉላ፣ አንተም ቀደም ብለህ እንደጠቀስከው ይሄ በየአመቱ የሚጠበቅ ቁልፍ ፖለቲካዊ ሁነት ነው። የሀገሪቱ ፕሬዚደንት ለህዝብ ተወካዮች ምክር ቤት ለህግ መወሰኛው ምክር ቤት አባላት ፊት ለፊት በመቆም ሀገሪቱ ባለፈው ዓመት ውስጥ በምን ሁኔታ እንዳሳለፈች የመጪ ዘመን ጉዞ ምን እንደሚሆን ጠቅላላ አድርገው የሚያብራሩበት እጅግ የሚጠበቅ ሁነት ነው። ትናንትም እንግዲህ በዚህ መሰረት ባይደን ጆ ባይደን ፕሬዚደንት ባይደን ለሁለተኛ ጊዜ ተገኝተው ንግግር አድርገዋል። ንግግራቸው ከመጀመሩ ከጥቂት ሰዓታት በፊት ጀምሮ ከፍተኛ የሆነ የጸጥታ ቁጥጥር ነበረ። ዘ ዩ ኤስ ካፒታል ኮምፕሌክስ ተብሎ የሚጠራው ትልቁ ህንፃ እና አካባቢው ባሉ መንገዶች ዝግ ነበሩ። ለየት ባለ መልኩ ከዚህ በፊት ከነበረው ትንሽ ምናልባት የሚጠቀሰው አጥር ቆሞ ነበረ። የተለያየ አጥር ቆሞ ነበረ። እንዲያውም ያ አጥር በመቆሙ ምክንያት ሪፐብሊካኖች የባይደንን አስተዳደር በነገር ሸንቆጥ ለማድረግ እየተጠቀሙ ይገኛሉ። የአጥርን ጠቀሜታ ቀደም ብለን ነግረ ነግረናችሁ ነበረ አልሰማችሁም። ምንም አይነት ማለት ነው በሀገሪቱ ደቡባዊ ድንባር በኩል አጥር መቆም አለበት ሲሉ ሲከራከሩ መኖራቸው ስለነበረ ማለት ነው። በአጠቃላይ ከረር ያለ የሚባል አይነት ጥብቅ ቁጥጥርና የጸጥታ ስምሪት ነበረ። እያም ቢሆን በአብዛኛው በሰላም ያለቀ ነበረ። እንግዲህ ወደ ጉዳዩ ወደ ዋናው መሰረተ ጉዳይ እንብርት ንዝለቅና በንግግራቸው በርካታ ጉዳዮችን ዳሰዋል። በየዓመቱ እንደሚደረገው መሪዎች ማሳየት የሚፈልጉትን እንዲሁም ደግሞ ለአሜሪካ ሕዝብ የሚያሳዩትን ያህል ሁለቱ ምክር ቤቶች አንድ ቦታ መጥተው የሚነጋገሩበት ነው እና አስማሚ የሆኑትን የሚያከራክሩትን፣ አከናወን የሚሉትን በተለየ ትኩረት መናገር የሚፈልጉበት ብዙም አድማጭ የሚያገኙበት ጊዜ ነው። የትኞቹ አበይት ነበሩ ትላለህ? በንግግሩን በስፍራ ሆኖ እንደተከታተለ ሰው እንግዲህ፣ በምክር ቤቱ ባህል መሰረት መጀመሪያ ላይ ንግግር የሚያደርጉት የሀገሪቱ ፕሬዚደንት ናቸው። ከዛ በኋላ ደግሞ የተቀናቃኙ ፓርቲ ተወካይ መልስ የመልስ ንግግር ያደርጋል። ባይደን ሰማኒያ ደቂቃ የሚጠጋ ያክል ንግግር አድርገዋል። በአጠቃላይ አሜሪካ በፈተና ውስጥ ብታልፍም ሁሌም በድል የምትወጣ ሀገር መሆኗን በማስቀደም ንግግራቸውን ጀምረዋል። እሳቸው ትልቅ ትኩረት የሰጡት በምጣኔ ሀብት ረገድ የተመዘገቡ ስኬቶችን ነው። የስራ አጥ ቁጥርን በታሪክ ሊጠቀስ በሚችል መንገድ መቀነሳቸውን፣ አስተዳደራቸው ዜጎችን ከኑሮ ውድነት ጫና የሚታደጉ እርምጃዎችን መውሰዳቸውን፣ የመሠረተ ልማት ግንባታን፣ የጤና ሽፋንን የተመለከቱ የተሻሉ ስራዎችን እንደሰሩ፣ ለመስራት እንደሚሞክሩም ጠቅሰዋል። ከዚህ በተጨማሪ የሀገሪቱን ሕዝብ እየፈተኑ ያሉ ተግዳሮቶችም መነሳታቸው አልቀረም። በጤና እንዲሁም ደግሞ በአስተዳደራዊ ጉዳዮች መካከል ከጤና ጋር በተያያዘ እንደምታውቀው አሉላም፣ አንተም በተደጋጋሚ ሰምት ይሆናል ኦፒዮይድ የሚባል አደንዛዥ እጽ በርካታ ወጣቶችን ሕይወት እየቀጠፈ ያለ እጽ ዝውውር ዩናይትድ ስቴትስን እየፈተነ ይገኛል። ስለዚህ ይህንን በማስቆም ረገድ መንግስታቸው ሊወጣ ያሰባቸውን ጉዳዮች አጋርተዋል። ሌላው ደግሞ በፖሊስ ያልተገባ አሰራርና ኃይል አጠቃቀም ምክንያት እንዲሁ ህይወታቸውን የሚያጡ በርካታዎች አሉ። ያንም በተመለከተ ሊተገበሩ የሚገቡ የፖሊስ መዋቅራዊ ለውጦ መዋቅራዊ ማሻሻያዎች እንዲሁም ደግሞ የማህበረሰብ ተሳትፎን የተመለከቱ ንግግሮችን አድርገዋል። ከዚያ በተሻገረ ደግሞ የውጭ ጉዳይን በተመለከተ የዩክሬኑን ጦርነት ከቻይና ጋር ያለውን ዲፕሎማሲያዊ ፍጥጫ፣ እንዲሁም ሌሎች ጉዳዮችን አነሳስተው አውስተዋል። እንደው በአጠቃላይ ሳናገር ማናልፈው ሌላው ጉዳይ በሁለቱ አውራ ፓርቲዎች መካከል ያለው ጽንፍና ጽንፍ ላይ የረገጠ አቋም ጠቦ ለሀገሪቱ የሚበጁ ሌሎች ስራዎች እንዲሰሩ የአንድነት መልእክትም ባይደን በዚህ ንግግራቸው ላይ አስተላልፈዋል። ተማጽኖ ነው የተባለላቸው የተከፋፈለ ምክር ቤት እንደመሆኑና ደግሞ በአንደኛው ምክር ቤት አብላጫው ቁጥር ስላላቸው ሪፐብሊካኖች ነገሮች እንዲሳኩ አብሮ መስራት እንግዲህ ይጠይቃል ና ያንን እንደ ምክር ቤት ውስጥ ረጅም ዓመት እንደቆየ የምክር ቤት አባልም አሰራሩን በጥልቀት እንደሚያውቅ ያንን ተጠቅሞበታል። ሀብታሙም በቀረ እንደ አንድ ደቂቃ በሪፐብሊካን በኩል ቀደም ብለህ እንደጠቀስከው ምላሽ የሚሰጥ ሰው ሁሌ ይዘጋጃል ና አገረ ገዢዋ ሳንደርስ ምላሽ ሰጥተዋል። የፓርቲያቸውን በአጭሩ በሱስ በኩል ምን አይነት ነጥቦች ተነሱ? ሪፐብሊካን ፓርቲ ነው እንግዲህ የፕሬዚደንት ባይደን ተቀናቃኝ ፓርቲ። ስለዚህ እሱን በመወከል የአርካንሳስ ሀገረገዢ ሳራ ሀከቢ ናቸው መልሱን ያሰሙት። እሳቸው የፕሬዚደንት ባይደንን አስተዳደር ክፉኛ ሲነቅፉ ተሰምተዋል። ፕሬዚደንት ባይደን እና ዲሞክራቲክ ፓርቲ አባላት አሜሪካን ለውድቀት እንደዳረጉ አንስተው ወቅሰዋል። እሳቸው ባይደን የሀገሪቱ መሪ የመሆን ብቃት እንደሌላቸውም ተናግረዋል። ደካማነት ሀገራችንንም ሆነ ዓለምን ለስጋት ዳርጓል የሚል ጠንከር ያለ መልእክትም አስተላልፈዋል። አዲሱ ትውልድ ወደ አመራር መምጠት እንዳለባቸው አስምረዋል። እንደውም ጎን ለጎን በእሳቸውና በፕሬዚደንት ባይደን መካከል ያለው የአርባ ዓመት የዕድሜ ልዩነትን በማንሳት የእሳቸውን ስኬት የፕሬዚደንት ባይደንን ደግሞ ደካማ አፈጻጸም በእጅ አዙር ጠቆም ለማድረግ ሞክረዋል ማለት ነው። ከዚህ በተጨማሪ በፓርቲያቸው በኩል ሊተገበሩ የሚችሉ ሌሎች እንቅስቃሴዎችን እንዲሁ ጠቅሰዋል። መልካም ሀብታሙ፣ ሰዓት ቢኖረን ረዘም ባደረግነው ነበር። ግሩም አድርገህ ነው የምሽቱ ንግግራቸውን ለሰዓቱ እንዲስማማ አድርገህ ያቀረብከው። አመሰግናለሁ። እኔም አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከዚሁ ርዕስ ጋር የተ ገናኘ ሌላ ዘገባ ነው የምናስከትለው። ባይደን ቀደም ብለን ማካተት ያልቻልናቸውን ነጥቦች ያግዘናል። ባይደን የሩሲያን የቻይናንና ጠባጫሪነት በተመለከተ አገራቸው ያላትን ቁርጠኛ አቋም አመላክተዋል። ፕሬዚዳንት ጆ ባይደን ትላንት ማክሰኞ አመሻሽ ምሽት ላይ በቀጥታ ለአሜሪካ ሕዝብና ተቀራራቢ ቁጥር ያላቸው የሁለቱ ፓርቲዎች ተወካዮች ካሏቸው ከሁለቱ የዩናይት ስቴትስ ምክር ቤቶች አባላት ፊት ቀደም ብለን እንደገለጽ ነው አመታዊም ፕሬዚዳንታዊ ንግግራቸውን አሰምተዋል። የአሜሪካ ድምጽ የዲፕሎማሲያዊ ጉዳዮች ዘጋቢያችን ሲድኒ ሴይን ከዋሽንግተን እንዳጠናቀረችው ከቻይና ጋር ያለውን ውጥረት እያየለ የመጣው የሩሲያና የዩክሬን ጦርነት በፕሬዚዳንቱ ንግግር ከተነሱ ዋና ዋና ነጥቦች ነበሩ። እንደሚከተለው ዝርዝሩን አቅርባለሁ። ፕሬዚዳንት ጆ ባይደን የትላንት ምሽቱን ስቴት ኦፍ ዘ ዩኒየን የተባለውን አመታዊ ፕሬዚዳንታዊ ንግግራቸውን ከሁለቱም ምክር ቤቶች አባላት ፊት ቆሞ ባሰሙበት ወቅት ቻይና ለስለላ ሥራ የላከችው ሳይሆን እንዳልቀረ የተጠረጠረው ተንሳፋፊ ፊኛ ጉዳይ ንግግራቸውን ይከታተሉ የነበሩትን የምክር ቤቶቹን አባላትና ተራውን አሜሪካዊ ቀልብ በእኩል ከሳበ በኋላ በሀገራቸውና በቻይና መካከል የተፈጠረው ውጥረት ቀደም ሲል ከታሰበውም ገዘፍ ብሎ ታይቷል። ባይደን የፊኛውን ጉዳይ በተለይ ባይጠቅሱም አሜሪካውያንን ለማረጋጋት በታለመ ንግግራቸው ለቻይና ግን ይህን መልዕክት አስተላልፈዋል የዩናይትድ ስቴትስን ጥቅም በሚያስጠብቁና ዓለምን በሚጠቅሙ ጉዳዮች ከቻይና ጋር ለመተባበር ቁርጠኛ አቋም አለኝ። ይሁንና ማንም እንዳይሳሳት፣ ባለፈው ሳምንት ግልጽ እንዳደረግነው ቻይና ሉዓላዊነታችንን ከተጋፋች አሊያም ስጋት የሚደቅን ከሆነ የአገራችንን ደህንነት የሚያረጋግጥ እርምጃ እንወስዳለን። ያደረግነውም ያንኑ ነው። ባለፈው ቅዳሜ ነው አንድ የዩናይትድ ስቴትስ ተዋጊ ጄት አውሮፕላን በደቡብ ካሮላይና ሰማይ ላይ ይንሳፈፍ የነበረውን ፊኛ መጥቶ ከአትላንቲክ ውቅያኖስ ባህር ዳርቻ የጣለው። ቻይና በፊናዋ ዩናይትድ ስቴትስ ፊኛውን መታ መጣሏ ተቀባይነት የሌለውና የተጋነነ ምላሽ ነው ብላለች። አንዳንድ የሪፐብሊካን ፓርቲ አባላት ታዲያ ባይደን ፊኛው የሀገሪቱን የተለያዩ አካባቢዎች ሰማይ አቋርጦ ሲንሳፈፍ በነበረባቸው ቀደም ያሉት ቀናት ተመትቶ እንዲወድቅ ለምን አላዘዙም ሲሉ ተችተዋል። የዊልሰን የጥናት ማዕከሉ ባልደረባ ማይክል ኩግልማን ለአሜሪካ ድምፅ በሰጡት አስተያየት የተባሉት የምክር ቤቱ አባላት ባይደን ጠበቅ ያለ አቋም እንዲይዙ ነበር የፈለጉት ይላሉ። በመሆኑም ኃይለኛና የተካረረ አቋም እየወሰዱ አልነበሩም። አንዳች መግባባት ላይ መድረስ የሚያስችል ቦታ መተው በመምረጣቸው ይበልጥ የከረረ አቋም እንዲወስዱ የሚሹ የምክር ቤቱ አባላት ፕሬዚደንቱ ምሽቱን በተናገሩት ነገር ይረካሉ ብዬ አልገምትም። ሩሲያ ዩክሬን ላይ እያካሄደች ያለችው ጦርነትም ባይደን በንግግራቸው ትኩረት ካደረጉባቸው ነጥቦች ውስጥ አንዱ ነው። ዩናይትድ ስቴትስ ለዩክሬን ከ27 ቢሊዮን ዶላር በላይ የወታደራዊ እርዳታ መመደቧን ተናግረዋል። ባይደን አክለውም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከአንድ ዓመት በፊት በዩክሬን ላይ የፈጸሙት ወረራ አገራቸው ተፈትና አመርቂ ውጤት ያገኘችበት ነው ብለዋል። ዩናይትድ ከኔቶ ጋር በመተባበር ዓለም አቀፍ ጥምረትን መገንባት ችለናል። የፑቲንን ጠባጫሪ አቋም በመቃወም በአንድነት ቆመናል። ከዩክሬን ሕዝብ ቆመናል። በዛሬው ምሽትም በዋሽንግተን የዩክሬን አምባሳደር በድጋሜ ተቀላቅለውናል። አገራቸውን ብቻ ሳይሆን የሕዝባቸውን ቆራጥ አቋም ነው የሚወክሉት። አንዳንድ የሪፐብሊካን ፓርቲ አባላት ቀደም ሲል ለዩክሬን በሚሰጠው ወታደራዊ እርዳታ ዙሪያ ተቃውሞ እንዳላቸው ቢያሳዩም አፈጉባኤውን ኬቭን ኬቨን ማካርቲን ጨምሮ ሪፐብሊካን የምክር ቤት አባላት ግን በዚህ ጉዳይ ላይ ለፕሬዚዳንቱ ንግግር ያላቸውን ጠንካራ ድጋፍ ነው ያሳዩት። ክቡራትና ክቡራን አድማጮቻችን፣ ስርጭታችን መገባደዱ ነው። የዚህን ቀሪ ክፍልና ሌሎች ዝግጅቶች በድረ ገጻችን እና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ነገ እንገናኝ። አስተናጋጃችኋሉ ከበደ ከብርሃን ኃይሉና ከተቀሩ ባልደረቦች ጋር ተሰናበትኩ። ሰላም፣ ደህና እደሩ።